ጦርነት ቢታወጅ፣ የተፈጥሮ አደጋ በድንገት ከተፍ ቢል፣ ወይም ሽብር ፈጣሪዎች አንዳች አደጋ በአገሪቱ ላይ ቢጥሉ፣ አንድ ሰው 28 ሊትር የመጠጥ ውሃ፣ ብዙ ኪሎ ዳቦ፣ ድንችና ሩዝ፣ ፓስታና ሞኮረኒ፣ ጥራጥሬና የጣሳ ምግቦች፣ እንዲሁም በርካታ እንቁላሎች ለሚቀጥሉት 14 ቀናት ከሽንኩርትና ቅመማ ቅመሙ ጋር ሻውንና ቡናውን ሳይረሳ በጊዜው ገዝቶ እምድር ቤቱ ውስጥ ለዚያ ለክፉ ቀን ማስቀመጥ ይኖርበታል። ይህን አድርጉ ብሎ አሁን እዚህ የሚመክረው በርሊን ከተማ የሚገኘው የምግብና የእርሻ ሚኒስቴር ነው። ነገሩ ያስፈራል። በዛም ላይ ያሳስባል። ሁሉም ሰው በጥድፊያ ገበያ ወጥቶ ያገኘውን በፍራቻ አግበስብሶ በአንዴ ከገዛ እጥረት ብቻ ሳይሆን በእኔ ግምት የዋጋ መወደድንም አብሮ ይህ ነገር ይዞብን ይመጣል። ሌላዋ እኔ በበኩሌ ይህ ሁኔታ ይመጣል ብዬ አምኜ ምንም ነገር ገዝቼ ቤቴ አላስቀምጥም። እሷ ይህን ስትል ሦስተኛዋ ደግሞ በጣሳ ውስጥ የታሸጉ ጎመኖች ውሃና ደረቅ ዳቦዎች እንደዚሁም በጣሳ ውስጥ የታሸጉ ሥጋና ቋሌማዎች ወይም ከእሱ ጋር በጣሳ የታሸጉ ሾርባዎች፣ እነዚህ ሁሉ ሳይበላሹ የሚቆዩ ስለሆኑ መግዛቱና ማስቀመጡ ክፋት የለውም። የጀርመን መንግሥት የሕዝቡን ደህንነት ከአንድ ያልታሰበ አደጋ ለመጠበቅ አንድ ጥናት አዘጋጅቶ በቅርቡ ይፋ ያደርጋል የሚለው ዜና ያለፈው ሳምንት እዚህ ከተናፈሰ ጊዜ ጀምሮ መንግሥት እያወቀ ሕዝቡን ጭንቀት ውስጥ ከቶ ገበያ ወጥተው ተሻምተው እንዲገዙ ይገፋፋል፣ ያበረታታል። ሌላም የተደበቀ ዓላማ መንግሥት ይከተላል የሚለውን ትችታቸውን የተቃዋሚ ፓርቲ ተወካዮች በእነሱ ላይ ሰንዝረዋል። ሚስተር ፍራንክ ቴምፕል የግራው ፓርቲ ምክትል ሊቀመንበር፣ ዓላማው ነገሮችን አጋኖ በማቅረብ የኋላ ኋላ እሳቸው እንዳሉት የጦር ሰራዊቱን ለጸጥታ ጥበቃ በጀርመን አውራ ጎዳናዎች እነሱን ለመበተን መንግሥት አስቧል ብለው ከሰዋል። እኔ በቱሪንግ ክፍለ አገር እየተዘዋወርኩ እንዳዳመጥኩት ከሆነ ሰዎች አሁን በያለበት ተደናግጠው እውነት ጦርነት እንደገና ጀርመን አገር ተመልሶ ይመጣል ወይ ብለው ራሳቸውን የሚጠይቁ ሆነዋል። ወራሪ የጠላት ኃይልስ በርግጥ ድግሱን እየደገሰልን ወይ፣ ለዚህስ በበቂ ተዘጋጅተናል ወይ የሚሉትን ጥያቄዎችም ሰዎች ፈርተው እሱን እያነሱና እየተነጋገሩበትም ነው። የወንዝ ውሃ ቢሞላ መብራት ቢጠፋ የሚለው የክርክር አርዕስት እሱ ሌላ ነው። ግን ይህ አሁን የተያዘው መንገድን የስመለከተው በመንግሥት በኩል ሌላ አቅጣጫ እየያዘ ነው። ይህ ሐሳብ ደግሞ እንደዚሁ ከሰማይ ዱብ ያለ አጋጣሚ ነገር አይደለም። የመብራት ኃይሉ ማመንጫና ማከፋፈያው ቢመታ የመጠጥ ውሃም በአንዳች ምክንያት ተመርዞ ከአገልግሎት ውጭ ቢሆን ምን ማድረግ አለብን ለሚለው ጥያቄ መልስ ከሀገር አስተዳደሩ ሚኒስቴር የወጣው ጥናት መፍትሄዎቹን አብሮም አቅርበዋል። ከዛም አልፎ ጥናቱ እንደሚሄድ ሚስተር ቶማስ ደሜዘር የአገር አስተዳደሩ ሚኒስትር አራት ነጥቦችን አንስተው ትናንት እነሱን ወደ መዘርዘሩም ተሸጋግረዋል። ኤርስትንስ ዲ አውፍረሽተሃልቱን በአንደኛ ደረጃ ከሁሉም የመንግሥትና የአስተዳደር ስርዓት እንዳይናጋ እሱ ሳይስተጓጎል እንዲንቀሳቀስ ማድረግ ዋና ዓላማችን ነው። የሕዝቡን ደህንነት መጠበቅና ከአደጋም ሕዝቡን መከላከል ሁለተኛው ዓላማችን ነው። በሦስተኛ ደረጃ ደግሞ ለሕይወት አስፈላጊ የሆኑትን ነገሮች ለነዋሪው እንዳስፈላጊነቱ በጊዜው ማቅረብና ማዳረስ ነው። በአራተኛ ደረጃም የጦር ኃይሉ ለአደጋ እንዳይጋለጥና እንዳይጎዳ Denn was wir in besonders großen viertens die Unterstützung der Streitkräfte in besonders großen Gefährdungen.